america, dem's radio tabernáculo. ተአማኒነታችንን በዓለም አቀፍ ደረጃ የመጠበቃችን ነገር በጣም አስፈላጊ ነው። ባለፉት መቶ ቀናት የተረዳሁትም ለዚህ የምንሰጠውን ዋጋና ክብር ነው። የአፍሪካ በዓለም አቀፍ መድረጎች ተቀባይነት መጨመርን አስመልክቶ ዛሬ ከተከፈተ ስብሰባ ላይ ሊቀመንበሩ ሙሳ ፋቂ እንዳሉት በአፍሪካ አንድ ድምፅ ለመናገር የወሰደችውን ውሳኔ የሚጻረሩ አካሄዶች አሁንም ይታያሉ ይላል። በአብይ ርእሳችን እንመለከተዋለን። ክፍያ የተባለው ኃላፊነቱ የተወሰነ የግል ማህበር ከማስተር ካርድ ጋር በመሆን ይፋ ያደረገው አገልግሎት በቅርቡ በኢትዮጵያ እንደሚጀምር፣ ከዚያም በሌሎች አፍሪካ ሀገሮች እንደሚቀጥልም ተገልጧል። ይህንንም በመጽሔቱ ይዘናል። ጤና ይስጥልን አድማጮች እንደምን አመሽታችኋል? ዛሬ አርብ ሰኔ 23 29 ዓ.ም ነው የምናስተናግዳችሁ። አዲሱ አበበና ሽም ብርሃን ኃይሉና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። አሁን የሰዓቱን ያለም ዜና በውጭ የሚኖሩ ኢትዮጵያውያን በሀገር ውስጥ ላሉ ወዳጅ ዘመዶቻቸው ውሃ፣ መብራትና ስልክ የመሳሰሉ ክፍያዎችን በቀጥታ መክፈል እንዲችሉ የሚያስችላቸው አገልግሎት ሊጀመር ነው። ቀደም ሲል እንደተገለጠው ክፍያ የተባለው ኃላፊነቱ የተወሰነ የግል ማህበር ከማስተር ካርድ ጋር በመሆን ይፋ ያደረገው ይህ አገልግሎት በቅርቡ በኢትዮጵያ እንደሚጀመር፣ ከዚያም በሌሎች የአፍሪካ ሀገሮች እንደሚቀጥል ተገልጧል። ዘገባ ወደ ኋላ ላይ ይኖረናል። የፌዴራል አቃቤ ሕግ እነ ኦልያድ በቀለ በሚል መዝገብ ከኦነግ አመራር አባላት ጋር ግንኙነት በማድረግ አባላትን በመመልመልና ሌሎችንም ድርጊቶች በመፈጸም የጸረ አዋጁን ድንጋጌዎች ጥሰዋል ሲል ሰባት ወጣቶችን ከሷል። ፍርድ ቤቱ የተከሳሾቹን የክስ መቃወሚያ ለመቀበል ተለዋጭ ቀጠሮ ሰጥቷል። መለስካቸው አማሃ ዘገባ አልኮልናል። ጠቅላይ አቃቢ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ባቀረበው የክስ ማመልከቻ ሰባቱ ተከሳሾች የመደበኛውን የወንጀል ሕግና የጸረ ሽብር አዋጁን የተለያዩ ድንጋጌዎችን ልጣሱ ይናገራል። በተለይም በሁለት ሺህ አንድ ዓመተ ምህረት የወጣውን የጸረ ሽብር ህግ በመተላለፍ በዋና ወንጀል አድራጊነትና ወንጀሉ የሚያመጣውን ውጤት በጋራ እንደተቀበሉም ይጠቁማል። በዚህም በተወካዮች ምክር ቤት አሸባሪ ከተባለው የኦነግ አመራር አባላት ጋር ግንኙነት በማድረግ አባላትን ለተለያዩ አላማ መመልመላቸውን ከአመራር አባላቱም ለዓላማቸው ማሳኪያ በስም በተጠቀሱ ባንኮች ገንዘብ ሲቀበሉና ሲያከፋፍሉ እንደነበረ ከኦነግ አመራር አባላት ተልእኮ በመቀበል በተለያዩ የኦሮሚያ አካባቢዎች ሰዎች አመፅን የሚቀሰቅሱ ቃለመጠይቆችን በማድረግ ዜና ፕሮግራምና አመፅ ቀስቃሽ ናቸው የተባሉ የኦነግ ባንዲራ የኤሬቻ በዓል ትዕይንቶች የተካተቱባቸው በቪዲዮ ምስል የተቀነባበሩ ዘፈኖች ያሰራጩ እንደነበረ እነዚህን ዜናዎችና ሙዚቃዎች በስም ለተጠቀሱ የኦነግ አመራር አባላት በኢሜይል መላካቸውን ተቀባዮችም በዩቲዩብ እና በተለያዩ ማህበራዊ ድረገጾች እንዲሰራጩ ማድረጋቸውን ክሱ ይዘረዝራል። በአጠቃላይ ሰገሌ ቄሮ ቢሉስማ ኦሮሞ ለተባለው የሬዲዮ ፕሮግራም፣ ዜና፣ ቃለ ምልልስ፣ አመፅ ቀስቃሽ የተባሉ በምስል የተቀነባበሩ ዘፈኖች ተከሳሾቹ ይልኩ እንደነበረ የአቃቢ ሕግ ክስ ያስረዳል። ከዚህም ባሻገር ተከሳሾቹ ውጭ ሀገር ለሚገኙ የኦነግ አመራር አባላት የተለያዩ መረጃዎችን በኢሜይልና በስልክ ይሰጡ ነበር ሲል አቃቢ ሕግ አጠቃላይ ክስ መስርቶባቸዋል። ተከሳሾቹ በበኩላቸው ከታሰሩ ከዘጠኝ ወራት የማያንስ ጊዜ እንዳለፈ አመልክተው በዚህ ጊዜ ሁሉ ምንም አይነት ክስ ሳይመሰረትባቸው እንደቆዩና ይህም የጸረ ሽብር አዋጁን ድንጋጌ የጣሰ ድርጊት እንደሆነ ገልጸዋል። ከሰባቱ ወጣት ተከሳሾች አምስቱ ወንዶች ሲሆኑ ሁለቱ ሴቶች ናቸው። ከእነዚህም አንዳንዶቹ ዘፋኞች፣ የፊልም ዳይሬክተር ና በግል ስራ የሚተዳደሩ እንደሆኑ ከማመልከቻው ማወቅ ይቻላል። ፍርድ ቤቱ ተከሳሾቹ ወደ ማረሚያ ቤት ተላልፈው ጉዳያቸውን ከዚያ እንዲከታተሉ አዞ የክስ መቃወሚያቸውን ለመቀበል ለሐምሌ 7 ቀን 2009 ዓ ም ተለዋጅ ቀጠሮ ይዟል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሰሜናዊ ምስራቅ ሶማሊያ ክልል ፑንትላንድ ውስጥ ሰባት የአልሻባብ ነውጠኞች የተባሉ ዛሬ በጥይት መደብደባቸው ተነገረ። የፑንትላንዱ ወታደራዊ ጦር ፍርድ ቤት አቃቢ ሕግ አብዱላሂ ሄርሺ ኤልሚ በንባብ ባሰሙት የክስ ዝርዝር ሰባቱ ሰዎች በተካፈሉባቸው በግድያና ና በሽብር ተግባሮች ሁሉ ጥፋተኞች መሆናቸውን የገለጡት ከሰባቱ አንደኛው ጥፋተኝነቱን አምኗልም ተብሏል። አምስቱ ሰዎች ባለፈው ሚያዝያ የኦር ቦሳሶ ውስጥ የተያዙ ፈንጂዎችን ወደ ከተማ ለማስገባት ሲሞክሩ እንደነበርም ተገልጠዋል። የሰብአዊ መብት ተሟጋቸው አምነስቲ ሁለቱ የ14 ና የ17 ዓመቶቹ ተከሳሾች ክሳቸው ለአካለ መጠን ያልደረሱ ወጣቶችን በሚዳኙበት ፍርድ ቤት እንዲታይ ይጠይቋል። ይህ በእንዲህ እንዳለ ዛሬ ሰሜናዊ ምዕራብ ሞቃዲሾ ላይ የደረሰ የቦምብ ፍንዳታ አንድ የጦር መኮንን ሲገድ ሲገድል ሌላውን ማቁሰሉም ተነግረዋል። ደቡብ ሱዳን በአሁኑ ወቅት ከረሃብተኛ አገሮች ተርታ ባትሆንም በዚያች ሀገር ያለው የሰብአዊ እርዳታ ሁኔታ ግን አስከፊ መሆኑን ዓለም አቀፎቹ የቀይ መስቀልና ቀይ ጨረቃ ማኅበራት አስጠነቀቁ። የደቡብ ሱዳን መንግሥትና የተባበሩት መንግሥታት እንደ አውሮፓ አቆጣጠር ባለፈው ሰኔ 21 ቀን በደቡብ ሱዳን ዩኒቲ ግዛት አካባቢ ረሃብ የለም ማለታቸው አይዘነጋም። ሁለቱ ማኅበራት ግን ሁኔታው ዛሬም አስጊ ነው ይላሉ። በደቡብ ሱዳን የተባበሩት መንግሥታት ቢሮ ኃላፊ ማይክል ቻርልስ በተጠቀሱት አካባቢዎች ወደ 17 ሚሊዮን ህዝብ የረሃብ አደጋ አፋፍ ላይ መሆኑን አረጋግጠናል። ስለዚህ የረሃብ አስጊነቱን ማስጠንቀቂያ ማንሳቱ ትክክል አይደለም። ህዝቡም ባለፈው በድርቅ ወቅትና በአሁኑ ሰዓት ያለውን ልዩነት ማጤን አልቻለም። እናም የደቡብ ሱዳን የድርቅ ሁኔታ ዛሬም አሳሳቢና አደገኛም ነው ብለዋል ቃል አቀባዩ ቻርልስ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ጣሊያን ከሰሜን አፍሪቃ ሜዲትራኒያንን ባህር አቋርጠው በየቀኑ የሚጎርፉ በብዙ ሺዎች የሚቆጠሩ ፍልሰተኞችን መቀበል በቀጠለችበት በአሁኑ ወቅት የአውሮፓ ህብረት ሊረዳት ቃል ገብተዋል። ጣሊያን ፍልሰተኞቹን ያሳፈሩ የውጭ አገር ጀልባዎች ወደ ወደቦቿ እንዳይገቡ ለማገድ ዝታለች። ካለፈው ጥር ወር አንስቶም 80 ሺህ የሚደርሱ ፍልሰተኞች በደህና ገብተዋል። ከ2 ሺህ በላይ የሚሆኑት ግን አልቀዋል ተብለዋል። ዘጋቢያችን ሄንሪ ሬጅዌል ከለንደን የላከውን ዘገባ ዝርዝር አዳኔች ፍሳዬ ይዛ ቀርባለች። በያዝነው ሳምንት ከሜዲትራኒያን ባህር ከተረፉት በአስር 10 ሺዎች ከሚቆጠሩት ፍልሰተኞች አብዛኞቹ በኢጣሊያ የባህር ጠረፍ ወደሚገኙ ወደቦች ተወስደዋል። በውሃ ጥምና በምግብ እጥረት የተዳከሙ በተላላፊና በቆዳ በሽታ የሚሰቃዩ ናቸው። ኮሪግሊያኖ ካላባሮ በተባለው የኢጣሊያ ወደብ የድንበር አልባ ሐኪሞች መርከብ ያሳፈራቸውን ከአንድ ሺ በላይ የሚሆኑ ፍልሰተኞችን ባደረሰበት የኢጣሊያ ወደብ ላይ ሆነው ዶክተር ማርቼላ ክራይ ከአሜሪካ ድምፅ ሬዲዮ ጋር በስካይፕ ተናግረዋል። የተደበደቡ የወሲብ ጥቃትና ሰቆቃ የተፈጸመባቸው ፍልሰተኞችም ገጥመውናል። በአውሮፓ ህብረት የኢጣሊያ ተወካይ ሁኔታው እንደማያዘልቅ በመግለጽ የሌሎች ሀገሮች መርከቦች ፍልሰተኞቹን ወደ ኢጣሊያ ወደቦች እንዳያደርሱ ለማገድ ዝተዋል። ክራይ ታዲያ የኢጣሊያን ምሬት እንደሚረዱ ገልጸዋል። የኢጣሊያ መንግስት ስለዚህ ጉዳይ በኦፊሰል ያሳወቀን ነገር የለም። እኔ እንደሚመስለኝ የኢጣሊያ መንግስት ሌሎች ሀገሮች እንዲረዱት ድምፅ እያሰማ ነው ሌሎች የአውሮፓ ህብረት አባል ሀገሮች አሁን ካለው የበለጠ ኃላፊነት እንዲወስዱ ሊረዳ ይችላል። የአውሮፓ ህብረት የፍልሰት ኮሚሽነር የጣሊያን የመርዳት ሀሳብ አቅርበዋል። በኤሴክስ ዩኒቨርሲቲ የስደተኞች ህግ ጠቢብ ጆፍ ጊልበርት የጣሊያን ምሬት ብረዳም ጀልባዎቹን ወደ ሜዲትራኒያን ባህር ለመመለስ የሚችሉ አይመስለኝም፣ ፍልሰተኞቹን የመቀበል ግዴታ አለባቸው ብለዋል። በያዝነው ወር ከአራት መቶ በላይ የሚሆኑ ፍልሰተኞች ከፈረንሳይ ጋር በሚያዋስነው የጣሊያ ድንበር ላይ ሆነው ወደ ፈረንሳይ እንዲገቡ እንዲፈቀድላቸው በመጠየቅ ከፖሊሶች ጋር ተጋጭተዋል የተከለሰው የፕሬዝዳንት ዶናልድ ትራምፕ ዕዳ እገዳ ይቅርታ በዋሽንግተን ሰዓት ከትናንት ሐሙስ ማታ ጀምሮ ተግባራዊ ሆኗል በአዲሱ የጉዞ ደንብ አብላጫው ህዝባቸው ሙስሊም ከሆኑ ስድስት አገሮች የዩናይትድ ስቴትስ መግቢያ ቪዛ አመልካቾች አሜሪካ ውስጥ ቅርብ የቤተሰብ አባል ያላቸው መሆን አለባቸው፣ ወይ ደግሞ ዩናይትድ ስቴትስ ያለ የትምህርት የስራ ተቋም የተቀበላቸው መሆኑን ሊረጋገጥ ይገባል። አዲሱ የጉዞ እገዳ ተግባራዊነት ተከትሎ በዩናይትድ ስቴትስ እገዳው ከሚመለከታቸው ስድስት ሀገሮች የሚገቡ ተጓዦችን ለመርዳት የኢሚግሬሽን ጠበቆች በአውሮፕላን ጣቢያዎች ከመሰባሰባቸው ባለፈ ወዲያውኑ የተከሰተ የተቃውሞ እንቅስቃሴ አልነበረም። ከዚህኛው ስድስቱን ሀገሮች ሶማሊያ፣ ሱዳንን፣ የመንን፣ ሶሪያን፣ ኢራንና ሊቢያን ከሚመለከተው እገዳ በተጨማሪ ስደተኞችን የሚመለከት እገዳም ትናንት ስራ ላይ ውሏል። ለሰዓቱ ያለን ዜና በዚሁ ነው። በቃ ማለቴ ነው። ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19ና 25 ሜትር ባንዶች እንዲሁም በናይል ሰዓት የሚተላለፉን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀጣዩ መሰናዶ እናልፋለን። ከዚያ በፊት ግን ቆየት ብለው ከሚሰሙት የዕለቱ መሰናዶዎች አንድ ሁለቱን ባጭሩ ይሄ ጊዜ መራዘሙ በጣም ጠቃሚ ነው። ትርጉም አለው፣ ግን ብቻውን ግብ አይደለም። በዚህ ጊዜ ውስጥ ዜጎቻችን እስካሁን ያልወሰኑ እንዲወስኑ ይሰጣል። ወስነው ትኬት ገዝተው ለመምጣት እየሞከሩ ያሉ ወገኖቻችንን ለማምጣት መንግስትም ንፋሽ ይሰጠዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። የሳውዲ አረቢያ መንግስት የመኖሪያ ፈቃድ የሌላቸው ባዕዳን ሰራተኞች ከሀገሩ እንዲወጡ ከያዘው እርምጃ ጋር ተዛምደው ለተነሱ የአድማጮች ጥያቄ ለጥያቄው መልስ ፕሮግራም መልስ ይሰጣል። ይህም በሁለተኛው አጋማሽ አንደኛው ክፍል ይቀርባል ማለት ነው። የነበረውን የተመሰቃቀለ ሁኔታ ለአፈጻጸም እንዴት ይቸግር እንደነበር፣ የተለያዩ ሰዎች ብዙ ችግር እንደደረሰባቸው፣ ለመግባት ማን መግባት እንዳለበት፣ ማን መግባት እንደሌለበት እንኳን እስከሚያዳግት ድረስ የተፈጠረውን ነገር ሁላችንም ቀምሰነዋል። ከዛ በኋላ አሻሽለው ያቀረቡትንም ሜሪላንድ እና በሀዋይ ይግባኝ ሰሚ ፍርድ ቤቶች ተግባራዊ እንዳይሆን አድርገው ነበር። የሚ ጌታቸው በካሊፎርኒያ ክፍለ ግዛት በሳን ሆዜ የአሜሪካ የሕግ ጠበቆች ማህበር የሳንታ ክላራ ቫሊ ሊቀመንበር ናቸው ከስድስት የሚበዙት የእስልምና እምነት ተከታዮች ከሆኑባቸው ሀገሮች በሚመጡ ተጓዦች ላይ የጉዞ እግድ በሚጥለውና ተከልሶውን በተሰናዳው የፕሬዝዳንት ትራምፕ ትዕዛዝ ላይ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የሰጠውን ውሳኔ ይዘትና አንድምታ በቃለ ምልልስ ይተነትናሉ። ይህም በሁለተኛው አጋማሽ ከሚቀርቡት ነው። አሁን የሰዓቱን አቢረስ አፍሪቃ በዓለም አቀፍ መድረኮች ያላት ተቀባይነት መጨመሩ አህጉሪቱ በአንድ ድምፅ የመናገረውን አስፈላጊነት እንደሚያጉላው የአፍሪካ ህብረት ኮሚሽን ሊቀመንበር ተናገሩ። ሊቀመንበሩ ሙሳፋቂ እንዳሉት ይህም ሆኖ አፍሪቃ በአንድ ድምፅ ለመናገር የወሰደችውን ውሳኔ የሚጻረሩ አካሄዶች አሁንም ይታያሉ። የአፍሪካ ህብረት የውጭ ጉዳይ ስብሰባ በአዲስ አበባ ተጀምሯል። እስክንድር ፍሬው ነው ዘገባ የላከልን። ለመሪዎቹ ጉባኤ መንደርደሪያ የሆነ የአፍሪካ የውጭ ጉዳይ ሚኒስትሮች ስብሰባ ነው ዛሬ በአዲስ አበባ የተጀመረው። ይህንኑ ስብሰባ ሲከፍቱም ነው የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ህብረቱና አህጉሪቱ በዓለም መድረኮች እያገኙ ያሉት ቦታ ከፍተኛ መሆኑን የተናገሩት። ተአማኒነታችንን በዓለም አቀፍ ደረጃ የመጠበቃችን ነገር በጣም አስፈላጊ ነው ባለፉት መቶ ቀናት የተረዳሁትም ለዚህ የምንሰጠውን ዋጋና ክብር ነው። የትኛውም ዓለም አቀፍ ተቋም፣ የትኛውም ታላቅም ሆነ መካከለኛ ኃያል ሀገር የአፍሪካ ኅብረትን ሳያካትት አንዳችም ነገር አፍሪካ ውስጥ አያደርግም። ይህ ታላቅ ዕውቅና የሚገባን ሆኖ የመቀጠሉ ጉዳይ የማሻሻያ እርምጃዎችን እንድንወስድ ያሳስበናል። ይህ ዓለም አቀፍ እውቅና ደግሞ አንድ አፍሪካ አንድ ድምፅ የሚለውን መርህ አስፈላጊነት እንደሚያጎላው የኮሚሽኑ ሊቀመንበር ተናግረዋል። እናም አፍሪካ በአንድ ድምፅ መናገሯን መቀጠል እንዳለባት አስረድተዋል። አህጉሪቱ ከተለያዩ ተቋማትና አገራት ጋር በምታደርገው የአጋርነት ግንኙነት በተመሳሳይ ድምፅ መናገር እንዳለባት የሚገልጽ ስምምነት እንደ አውሮፓውያን አቆጣጠር በ2006 በባንጉል መጽደቁንም አስታውሰዋል። ይህ ስምምነት ተግባራዊ በተደረገ ያለባቸው አጋጣሚዎች ደግሞ አመርቂ ውጤቶች መገኘታቸውን አብራርተዋል። አንድነታችንን ስንጠብቅና በአንድ ድምፅ ስንናገር ድሎችን እንደምናስመዘግብ በርካታ ክንውኖች አሳይተዋል። ለዓለም የጤና ድርጅት ዳይሬክተርነት የተደረገው ምርጫ የቅርብ ጊዜ ምሳሌ ነው። ይህ ምርጫ የአህጉራችን ሰው የሆኑትን ዶክተር ቴዎድሮስን ባገኙት አስደናቂ የምርጫ ውጤት እንኳን ደስ ያለው እንድንልና በሥራቸውም ሁሉ እንዲሳካላቸው ምኞታችንን እንድንገልጽላቸው እድል ሰጥቶናል። ይህም ሆኖ አፍሪካ በአንድ ድምፅ መናገሯን የሚጻረሩ አካሄዶች አሁንም እንደሚታዩ፣ አንዳንድ አጋሮችም ያንን እያበረታቱ መሆኑን ተናግረዋል። አንድ አፍሪካ አንድ ድምፅ ከሚለው የባንጁል ውሳኔ ተግባራዊነት አንጻር ከሚታየው መሻሻል ጋር በሚቃረን ሁኔታ በበርካታ አጋጣሚዎች የተበታተነ አቋም ይዘን መቅረባችንን ቀጥለናል። አንዳንድ አጋሮችም በአንድ ድምፅ ለመናገር የወሰድነውን ምርጫ ባለማክበርና ከአፍሪካ ጋር በተበታተነ መንገድ በመገናኘት ሁኔታውን ማበረታታታቸውን ቀጥለዋል። በገዛ ፈቃዳችን ከወሰድነው አቋም ተቃራኒ ከሆነው አማራጭ ራሳችንን በመቆጠብ ይህንን አካሄድ ማበረታታታችንን ማቆም አለብን። እኛ ራሳችን ተግባራዊ ካላደረግነው ሌሎች በእኛ ላይ የሚከተሉትን አካሄድ እንዴት መተቸት እንችላለን? የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ በሳምንቱ የመጨረሻ ቀናትም ይቀጥላል። የመሪዎቹ ጉባኤ ከዚያ በመቀጠል የሚካሄድ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዕለቱ አብይ ርዕሱ እናመሰግናለን። አሁን ወደ መጽሔቱ ተከታይ ትንታኔ እንለፍ። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ በሚል የሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅ የኦሮሞን ህዝብ ጥያቄ የማይመልስ ለፕሮፓጋንዳ ፍጆታ የተያዘና ለህዝብ ጥቅም ያልቆመ ረቂቅ አዋጅ ነው ሲሉ የአሜሪካ ድምጽ ያነጋገራቸው ሰዎች እየተቹ ነው። እንዲህ ያለ ረቂቅ አዋጅ ከመዘጋጀቱ አስቀድሞም ከፍተኛ ውይይት ሊደረግበት ይገባ ነበር ይላሉ። ጽዮን ግርማ የፓርቲ ተወካይ የሆኑ የህግ ባለሙያና የዩኒቨርሲቲ መምህር በረቂቅ አዋጁ ላይ ያላቸውን አስተያየቶች ጠይቃ ተከታዩን ሪፖርት አሰናድታለች። ይህ አዋጅ ከሁለት ወር በፊት በማህበራዊ ሚዲያ ላይ ሾልኮ ወጥቷል በሚል ሲዟዟር የነበረ ሲሆን በኋላም የኦሮሚያ ክልል መንግስት እንደማያውቀው አስታውቆ ነበር። በአምቦ ዩኒቨርሲቲ የወሊሶ ካምፓስ መምህሩ አቶ ስዩም ተሾመ ቀደም ሲል ሾልኮ የወጣው ረቂቅ አዋጅ አሁን ከወጣው ረቂቅ አዋጅ ጋር ፍጹም ተመሳሳይ እንደሆነ ይናገራል። አሁን የወጣውን ረቂቅ አዋጅም በሚገባ መመልከቱን ገልጾ በህገ መንግስቱ ላይ ልዩ ጥቅም በሚል የሰፈረው ከአገልግሎት አቅርቦትና ከተፈጥሮ ሀብት አጠቃቀም ጋር የተያያዘ እንደሆነ ያስረዳል። ክልሉን ልዩ ጥቅም ለመወሰን የሚወጣ አዋጅ ረቂቅ አዋጅ በዋናነት በግምት ውስጥ ማስገባት ያለበት ነገር ምንድን ነው? የአዲስ አበባ ከተማ በዙሪያ ካለው ከኦሮሚያ ክልል የምታገኘው፣ ለምሳሌ ውሃ ታገኛለች። ውሃ እንግዲህ ከኦሮሚያ በሚገኝ ከርሰ ምድር ነው ወጥቶ ወደ አዲስ አበባ የሚሄደው። የአዲስ አበባ ማህበረሰብ ውሃ ከፍሎ ነው የሚጠቀመው። የኦሮሚያ ግን አሁን በዚህ በረቂቅ አዋጁ መሰረት የኦሮሚያ ልዩ ጥቅም ተብሎ የቀረበው ምንድን ነው? የውሃ መስመሩ በሚያልፍባቸው አካባቢዎች የውሃ ቧንቧ መስመር እንዲዘረጋላቸው ይደረጋል ነው የሚለው። በመሰረቱ ይሄ ውሃ በራሱ የተፈጥሮ ሀብት ነው። ይሄ ሀብት ደግሞ ከኦሮሚያ ክልል የሚመጣው ክልሉ እንደ አንድ የተፈጥሮ ሀብት ለዚህ የሚገባ ተገቢ የሆነ ክፍያ ከመጠጣኛ ሪጅናብል ፕራይስ ሊከፈለው ይገባል ነው። የህገ መንግስት ምሳሌ ይሄ ነው። በተመሳሳይ ከግንባታ ግብአት ጋር በተያያዘ ረቂቅ አዋጁ የሚለው ምንድነው? የአካባቢ ብክለት እንዳይደርስበት እንክብካቤ ሊደረግ ይገባል የሚለው ይሄ በህገ መንግስቱ አንጠጥናው ብቻ የተቀመጠ ነው። በዚህ የተቀመጠ ነገር ምንድነው? እንደዚህ ያሉ ጤናማ አካባቢ ማንኛውም ማህበረሰብ ይገባዋል ነው እና በህገ መንግስት የተቀመጠን መብት ነው መልሶ እዚህ በረቂቅ አዋጁ እንደ ልዩ ጥቅም ተደርጎ የተቀመጠው ሌሎችም ከ በቆሻሻ ማስወገድ ጋርም ተያይዞ የሚለው ጤናማ ብክለት እንዳይፈጠር ይደረጋል ሚ ያ ብክለት እንዳይፈጠር የሚለው አሁንም በአንቀጽና ሁለት መሰረት የተቀመጠ መብት የህዝቡ መብት እንጂ የክልሉ ልዩ ጥቅም አይደለም። የደረቅ ቆሻሻ የሚወገድበት ቦታ ለምሳሌ ከሰንዳፋ ጋር ተያይዘ የተመሳ ነገር ነበረ። ሰንዳፋ ወስዶ አዲስ አበባ ቆሻሻ የሚጥል ከሆነ ይህን ከደረቅ ቆሻሻ ማስወገጃ በተያይዘ የራሱን የአገልግሎት ክፍያ ያሉ አዲስ አበባ ከተማ ከዛ ተጠቃሚ ነው የሚሆነው። እዛ ቆሻሻ ወስደን ዘይጣልባቸው አካባቢዎች ለምሳሌ ሰንዳፋ ከሆነ ሰንዳፋ ወስደን ጥለን እኛ ገቢ እየሰበሰብን የአገልግሎት ክፍያ እየሰበሰብን ገቢ ለአዲስ አበባ ቆሻሻው ደግሞ ደግሞ እዛ ሰንዳፍ አካባቢ ላለ ማህበረሰብ እንዲሰፍበት ምክንያት የለም። ነው እና በአጠቃላይ የረቂቅ አዋጁን ይዘት የምንመለከተው በዋናነት በህገ መንግስቱ የተቀመጡ መብቶችን ልክ እንደ ልዩ ጥቅም አድርጎ ነው ያቀረበው። እና መብትማ ማለት ግዴታና ኃላፊነት እንጂ እንደ ልዩ ጥቅም ተደርጎ መወሰድ የለበትም ነው የሚለው የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የአዲስ አበባና የፊንፊኔ ዙሪያ የተቀናጀ ማስተር ፕላን ንድፍ የቀሰቀሰው ተቃውሞና ያንንም ተከትሎ የጠፋውን የሰው ሕይወት አካል መጉደል፣ መታሰርና ንብረት መጥፋት በማስታወስ መንግስት ከዚህ ተምሮ የሚመለከታቸውን ሁ ሁሉ አነቃቅሮ በመግባባት ለሁሉም ህብረተሰብ ግንዛቤን በመፍጠር የተሻለ ነገር ማድረግ ሲገባው የባሰ ነገር ማምጣቱ እንዳሳዘናቸው ይናገራሉ። ፍንፍኔ የኦሮሞ እንብርት ናት። ኦሮሞ በከፍተኛ ደረጃ ፍንፍኔም በዋነኛነት ዋናው ርዕሰ ከተማው ነው የሚያደርገው። ስለዚህ ሌላ አካል ፍንፍኔ ላይ ተቆጣጣሪ የሚሆንና የ ኦሮሞን መብት እዛ ላይ የሚገድብና ይሄን አረግልሃለሁ እንዲህ አረግልሃለሁ ይፈጽምልሃለሁ የሚል አይነት አይደለም። ፌዴራሊዝም በፌዴራል ስቴት የሚተዳደሩ ሀገሮች ዋናው የርዕሰ ብሔሩ መንግስት የሚቀመጥበት ካሉት ስቴቶች ነው፣ በአንደኛው ነው። እንደዚሁም ኦሮሚያ ውስጥ ፍንፍኔ ስለምትገኝ የዋና ከተማ ሆናለች። ነገር ግን በፍንፍኔ ሌላ ሰው ለኦሮሞ ለባለመሬቱ ባለመብቱ ሌላ ሰው መብት የሚሰጥበት አይደለም። መማር በህገ መንግስቱ በታወጀው በአስራ ዘጠኝ መቶ ሰማንያ ሰባት ዓመተ ምህረት በወጣው የህገ መንግስት የሁሉም መብት መማር የተሰጠ ነው። እንኳን በኦሮሚያ ክልል ይቅርና በየትም ቦታ የፈለገው ሰው የራሱን ቋንቋ መማርና በዛ መሄድ ምንም የሚያግደው ነገር የለም። ፍንፍኔ ውስጥ መንግስት ይሄንን ሰጥቻለሁ፣ ልጆችህን ትምህርት ቤት ከፍተህ በዚህ ልታስተምር ትችላለህ እንዲያደርግልሃለሁ የሚባል ጉዳይ አይደለም። ፍንፍኔ የኦሮሚያ አካል ናት። ይሄ ለወደፊት ሌሎች ብሔር ብሔረሰቦች ሁሉ ግጭት እንዳይደርስ በቀና መንፈስ ከዚህ በፊት የተወላገደውን ታሪክ አስተካክለን እውነተኛውን ነገር ይዘን ብንሄድና ለባለቤቱ ቢሰጥ የሚመጡትንና በፍንፍኔ ምክንያት ለወደፊት የሚደርሱት ትውልድ ላይ የሚደርሰውን ግጭት፣ አለመግባባት እነዚህን ሁሉ ያስቀራል። ትክክለኛው ጥያቄ አዲስ አበባ በኦሮሚያ ክልል ስር ትተዳደር። ይህም የፌዴራል መንግስቱን መቀመጫነት አያሳጣትም። ስሟም አዲስ አበባ መሆኑ ቀርቶ ቀደም ሲል በነበራት መጠሪያ ፊንፊኔ ትባል። እንደዚህ ያሉ አስተዳደራዊ ውሳኔዎች ከተማዋ ወደፊት በምትሰፋበት ጊዜ በከተማዋ ዙሪያ ካሉ የኦሮሚያ ከተሞች ጋር የሚፈጠር ችግር እንዳይኖር እና ሀገሪቱም ከምታገኘው ጥቅም እየተጠቀመ እንዲኖር ያስችላል የሚል አቋም ፓርቲያቸው እንዳለው ይናገራሉ። የህግ ባለሙያውና መምህሩ አቶ ሙልጌታ አረጋዊ ረቂቅ አዋጁ እንዲፈጠር በሚጠይቀው ካውንስል ላይ አስተያየት በመስጠት ነው የሚጀምሩት። ያ ካውንስል ከኦሮሚያ መንግስትና ከአዲስ አበባ ክልል አስተዳደር እኩል ቶተሰውታቶን አንድ ካውንስ ፈጠራል ነው የሚለው ለእኔ ያ ካውንስል ማለት ሌላ መንግስት ማለት ስለዚህ፣ ወደ የተደረገው አንድ የኦሮሚያ መንግስት አለ፣ ኦሮሚያ ክልል የሚያስተዳደር የአዲስ አበባ አስተዳደር አለ፣ አዲስ አበባ የሚያስተዳደር ከዛ ደግሞ ያነጋገርኳቸው ሰዎች ረቂቅ አዋጁ እንደ ልዩ ጥቅም አድርጎ የዘረዘራቸው አንቀጾች የትኛውም ሕዝብ ሊያገኘው የሚገባ መብትና መንግስት ደግሞ ሊያሟላ የሚገባ ግዴታዎቹ ናቸው ይላሉ። ዋናው ጉዳይ የሕዝቦችንና የሀገሪቱን የወደፊት እጣ የሚመለከት ትልቅ ጉዳይ በመሆኑ እንዲሁ በዘፈቀደ ረቂቅ አዋጅ በሚል ሊነበብ የሚገባው ሳይሆን ግልጽ ውይይት ተደርጎበት መግባባት ላይ ተደርሶበት ሊወጣ ወይም ሊረቅ የሚገባ አዋጅ ነበር ይላሉ። አሁንም መንግስት የህዝቡን ሰላምና አንድነት የሚፈልግ ከሆነ የቆመውም የህዝብን መብት ለማክበርና ለማስከበር ከሆነ ይህንን ረቂቅ አዋጅ በፍጹም ሊያጸድቅ አይገባውም ብለዋል። በትናንትናው እለት የህዝብ ተወካዮች ምክር ቤት የህግና ፍትህ አስተዳደር ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ ወልደ ሰንበት ረቂቅ አዋጁ ውይይት ይደረግበታል ማለታቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ ተከታዩ የትንታኔ ርዕስ እንለፍ። በውጭ የሚኖሩ ኢትዮጵያውያን በአገር ውስጥ ላሉ ወዳጅ ዘመዶቻቸው ውሃ፣ መብራትና ስልክ የመሳሰሉ ክፍያዎችን በቀጥታ መክፈል እንዲችሉ የሚያስችላቸው አገልግሎት ሊጀምር ነው ይለናል እስክንድር ፍሬው ከአዲስ አበባ ያጠናቀረው ዘገባ። ክፍያ የተባለው ኃላፊነቱ የተወሰነ የግል ማህበር ከማስተር ካርድ ጋር በመሆን ይፋ ያደረገው አገልግሎት በቅርቡ በኢትዮጵያ እንደሚጀምር ከዚያም ወደ ሌሎች አፍሪካ ሀገሮች እንደሚቀጥል ተመልክቷል። እስክንድር ሰሞኑን ይፋ የተደረገው አዲሱ አገልግሎት ክፍያ ኃላፊነቱ የተወሰነ የግል ማህበር ከማስተር ካርድ ጋር በመተባበር የሚያካሂዱት ዲጂታል የክፍያ አገልግሎት ነው። በሸራተን ሆቴል በተሰጠው ጋዜጣዊ መግለጫ እንደተጠቆመውም ክፍያ የሚፈጸመው በኮምፒውተርና በሞባይል ስልኮች ላይ አፕሊኬሽን በመጫን ነው። እናም በውጭ የሚኖሩ ኢትዮጵያውያን የስልክ የውሃ፣ የመብራትና የመሳሰሉትን አገልግሎቶች ክፍያ ካሉበት ሆነው በቀላሉ መክፈል ይችላሉ ብለዋል የክፍያ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስፈጻሚ አቶ ሙኒር ዱሪ ውጭ የሚኖሩ አፍሪካን ዳያስፖራዎች በአጠቃላይ ኢትዮጵያኖችንም ጨምሮ ወደ አገራቸው ለቤተሰቦቻቸው፣ ለጓደኞቻቸው እና ለዘመዶች የውሃ፣ የመብራት፣ የስልክ፣ የኢንሹራንስ፣ የጤና ክፍያዎችን የመፈጸሙ ነው። ሬሚተንስ ሳይሆን ሬሚተንስ ቱ ፔይመንት የሚባለውን የመጀመሪያ በአፍሪካ ላይ የአገልግሎት ከማስተርካርድ ጋር በመቀነባበር ይጀምራል ማለት ነው። ይሄ ሰርቪስ የመጀመሪያው ፓይለት ስራው እንደ ኢትዮጵያ ኩባንያ ንደመሆናችን መጠን ኢትዮጵያ ላይ ይጀምረዋለን። ከአንድ ወር በኋላ የመጀመሪያው ሰርቪስ ይጀምራል ኢትዮጵያ ላይ። ከዛ በጊዜ ስሌት ባለት መሰረት በሚቀጥለው አንድ ዓመት ውስጥ ሙሉ አፍሪካ ላይ ስራው ይሰፋል ማለት ነው። የማስተር ካርድ የምስራቅ አፍሪካ ምክትል ፕሬዝዳንት ሚስተር ክሪስ በዋኪራ በበኩላቸው ለዚህ አገልግሎት ያደረጉት ትብብር ከኢትዮጵያ ጋር ለመስራት ያላቸውን ቁርጠኝነት እንደሚያሳይ ተናግረዋል። ክፍያ ከሚባለው ድርጅት ጋር ሆነን በቴክኖሎጂያችን እየታገዝን ኢትዮጵያውያን ተጠቃሚዎችን ማገልገል ብቻ ሳይሆን በውጭ የሚኖሩ ኢትዮጵያውያንን ፍላጎትም ማሟላት እንችላለን። ለኢትዮጵያ ገበያ ባለን የጠነከረ ቁርጠኝነት ምክንያትም የድርጅታችንን የኢትዮጵያ ሥራ አስኪያጅ ሰይመናል። የክፍያ ኃላፊነቱ የተወሰነ የግል ማኅበር የኮርፖሬት አገልግሎት ዋና ሥራ አስፈጻሚ ሚሪያም ሰይድ ክፍያ የመፈጸሙን ሂደት አብራርተዋል ፕላትፎርም አለን ከማስተር ካርድ ጋር ፓርትነርሽፕ አድርገን ለዳያስፖራ ፕላትፎርማችን አቬይል እናድርገዋለን። እዚህ የምንሰጠው አገልግሎት የውሃ፣ የመብራት፣ የስልክ ክፍያ የአዲስ አበባ ህብረተሰብ፣ የኢትዮጵያ ህብረተሰብ መክፈል እንደሚችል ዳያስፖራ መክፈል እንዲችል ለቤተሰቡ፣ ዋሽንግተን ያለው ለምሳሌ ሰው ኢትዮጵያዊ ለዘመዱን ቢል መክፈል እንዲችል ሂሳብ መክፈል እንዲችል ሂሳብ መክፈል እንዲችል አገልግሎት እንሰጣለን። ለምሳሌ ከዚህ በኋላ የሚጀምሩ አገልግሎቶች ካላቸው ውስጥ ኢንሹ ኢንሹራንስ እና ሌሎችም የትምህርት ወጪ የህክምና ወጪ ድር ይላሉ። መቼ ይጀምራሉ? እነሱ እሱ ፕሮደክት ዲቨሎፕመንት ላይ ነው ያሉት። ማይክሮ ኢንሹራንስ ኦልሬዲ ላውንች ሆኗል። ስለዚህ አቤለብል ነው። ሰብሲኩዌንት ፕሮዳክት ፕሮዳክት ዲቨሎፕመንት ላይ ናቸው፣ ሙከራ ላይ ናቸው። ላውንች እናደርጋለን እዛኔ አናውንስ ይደረጋል። አሁን ግን ምን ጀምረው ባሉት ሰርቪሶች ናቸው። በከተማ ያሉ ኢትዮጵያውያን ናቸው በብዛት ተጠቃሚ የሚሆኑት በዚህ አሁን ዛሬ ይፋ ባደረጋችሁት ነው ወይስ፣ ገጠር አካባቢ ያሉትንም መድረስ ይቻላል? እንዴት ነው እነሱ መድረስ ይቻላል? ቻነሉ ሞባይል ስልክ ስለሆነ ኤኒባዲ ታ የያዘ ሞባይል መድረስ ይችላል። ማይክሮ ኢንሹራንስ ማለት ገጠር ላይ ያሉ አርሶ አደሮች ጋ ነው እንጂ ከተማ ፎከስ አይደለም። እኛ ዜጋው ነው ታርጌት የምናደርገው እንጂ ገጠር ከተማ አይደለም። ስልክ ካለ አገልግሎቱ ካለ ሰርቪሱ አለ ማለት ነው። በሚሊዮን የሚቆጠሩ ኢትዮጵያውያን አገር ውስጥ ላሉ ዘመዶቻቸው ገንዘቡን በመላክ ለተለያዩ አገልግሎት ሲከፍሉ ቆይተዋል ከዚህ በፊትም። አሁን ይህ መጀመሩ ለየት የሚያደርገው ምንድን ነው? እዚጋ የጠቃቀሳችኋቸው አሉ። ለምሳሌ ገንዘብ መያዝ ካሽ መያዝ ይቀራል። ለታሰበለት አላማለት አለመለት አላማ ገንዘቡ መዋሉን ማረጋገጥ ይችላሉ። የሚሉ ነገሮች እስ አንዱ ደስ ሶስት ብለው ይድቀሱልኝ እነዚህ እነዚህ ጥቅሞች ያስገኛል። ዛሬ ይህንን ይፋ ማድረጋችን ምክንያቱም ከዚህ በፊትም ኢትዮጵያ እንዲረዳዳሉ ያው ያውቃሉ። እርስ ውጭ ያለ ኢትዮጵያ ይልካል ለዘመዶቹ። ይሄኛው ምን ለየት ያደረገዋል? መጀመሪያ ነገር ሲልኩ የሚከፍሉት ሌላ ነገር ይሄ ካሽ ሲልኩ ለምንድ ነው የሚያውሉት ስፔሲፊክ ፐርፐስ ለታሰበለት አላማ አላማ ነው የሚጠቀሙት፣ ወይስ ለሌላ ነገር ነው? ይሄ ስፔሲፊክ ለውሃ ወይም ለስልክ ወ ለዩቲሊቲ ቢል ኦር ለማይክሮ ኢንሹረንስ ለመክፈል ስፔስ ፊክ አላማው ነው። ተርድሊ ስ አቬልቢሊቲ ው ማንኛውም ቦታ መላክ ይቻላል አገልግሎቱ የሚደርስ በት ስፋት በማንኛውም ቦታ ማግኘት እንደሚችሉ ሰርቪሱ ማለት ነው። የአለም ባንክን የ ሁለት ሺ አስራ አምስት ሪፖርት የጠቀሱት የክፍያና የማስተር ካርድ ኃላፊዎች እንዳሉት ከሳህራ በታች ወደሚገኙ የአፍሪካ አገራት በአመት ወደ ሰላሳ ስድስት ቢሊዮን የአሜሪካ ዶላር ይላካል። ከአፍሪካ አገራት ደግሞ ከናይጄሪያ ቀጥሎ በሁለተኛ ደረጃ የምትገቢው የሚገኘው ኢትዮጵያ መሆኗ ተመልክቷል። ኢትዮጵያ በአመት በሐዋላ ብቻ ከሁለት እስከ ሶስት ቢሊዮን ዶላር እንደምታስገባን የተጠቀሰው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን አምሹ። አሁን በኢትዮጵያና አካባቢዋ ከምሽቱ ልክ ሶስት ሰዓት ተኩል ነው። ሁለተኛውን አጋማሽ ጀምረናል። የምንጀምረውም ቀዳሚ የሆነው ቅንብር ማለት ነው ለጥያቄው መልስ የሳውዲ አረቢያ መንግስት የመኖሪያ ፈቃድ የሌላቸው ባዕዳን ሠራተኞች ከሀገሩ እንዲወጡ ያስቀመጠውን የጊዜ ገደብ የኢትዮጵያ መንግሥት ባቀረበው ጥያቄ መሠረት ማራዘሙ ተገልጧል። የዘጠና ቀናት የጊዜ ገደቡ ከትናንት በስቲያ የሪያድ መንግሥት 30 ቀናት ጨምሮበታል። እስካሁን ከ40 ሺህ በላይ ኢትዮጵያውያን ወደ ሀገር የተመለሱ ሲሆን ዝግጅት አጠናቀው በአውሮፕላን አቅርቦትና በተለያዩ ምክንያቶች መብረር ያልቻሉና የሚንገላቱ አሉ። ይህ በእንዲህ እንዳለ 20 ሺህ የሚደርስ ከአሰሪዎቻቸው ጋር በመጋጨት በሕገ ወጥነትና በልዩ ልዩ ወንጀሎች ተይዘው እስር ቤት እንደሚገኙ እንዲሁም ከ250 ሺህ በላይ የሚሆኑና ሰልጥነው ትዕዛዙን ያልሰሙ ወይም ስለ ለውጡ ይቅርታ ትዕዛዝ ያልሰሙ ወይንም ወደ ኢትዮጵያ መመለስ የማይፈልጉ ዜጎች እንዳሉም ታውቋል። የተመለሱትን ምን ይጠብቃቸዋል? ለጥያቄው መልስ አቶ መለስ አለም፣ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ፣ በጣም አመሰግናለሁ። አመሰግናለሁ። የሳውዲ መንግስት ያወጣውን የዘጠና ቀናት አዋጅ ተከትሎ የኢትዮጵያን ዜጎችን ለመመለስ ከፍ ያለ ጥረት ስታደርጉ ነበረ። ነገር ግን አንዳንድ እንከኖች አጋጥመዋል። ወደ እንከኖቹ ሳንገባ ግን ቀኑን አራዝሟል የሚል ዜና ደርሶናል። እስቲ በዛ ላይ ያሉትን አመለካከት ይግለጹልንና እንቀጥላለን ወደ ሌሎች ጥያቄዎች። ወይዘሮ ክዝታ የአሜሪካ ድምጽ ሬዲዮን እንዲሁም አየር ላይ ያሉትን ጋዜጠኛ ስለ ሽብሩ እንዲሁም ዶክተር አበባው ማናየን በዚህ አገራዊ ጉዳይ ያገባናል ይሰማናል ብለው በመምጣታቸው በመታደማችን ማመስገን እፈልጋለሁ። ይህን ካልኩ በኋላ እንግዲህ የሳኡዲ መንግስት ያወጣው የእፎይታ ጊዜ ተከትሎ አዋጁ በወጣ በማግስቱ መንግስቱ ግብረ ኃይል አቋቁሞ ይሄ ግብረ ኃይል ከፌዴራል መንግስት ተቋማት ከክልል መንግስት ተቋማት የተጣጣ ነው። የራሱን እቅድ አውጥቷል። የራሱ እቅድ በሶስት ምዕራፍ የተከፈለ ነው። የመጀመሪያ ምዕራፍ ጃ መስጠት ሕብረተሰቡ ስለ አዋጁ በቂ እውቀት እንዲኖረው የማድረግ ስራ ሲሰራ ቆይቷል። ሁለተኛው ምዕራፍ ዜጎች ተደራሽ የሆነ አገልግሎት እንዲያገኙ የጉዞ ሰነድ እንዲያገኙ ምዝገባው ሂደት ጋር ያሉ እንትኖች እንዲፈቱ የማድረግ አንደኛው እንቅፋት የነበረው የኔ ጉዳይ እንዲፈታ መውጫ ቪዛ እንዲሰጡ የሚሰጣቸው ወገኖች ቁጥር እንዲጨምር ከአሰሪዎቻቸው ጋር ተጋጭተው በሂደት ላይ የነበረ ጉዳያቸው ችግራቸው እንዲፈታ እና ሌሎችን ቀረጥ ነፃ መብት የመስጠት ስራ ሲሰራ ቆይቷል። ሶስተኛ ምዕራፍ የማቋቋሙ ነው። ስለዚህ በአጠቃላይ ይሄ የሳኡዲ መመለስ ተግባር እና በዛ መካከል ያጋጠመ ችግሮች መታየት አለባቸው። ከእንደዚህ ትልቅ ስዕል አንጻር መሆን አለበት የሚል እምነት አለኝ። አስቸኳይ ጊዜ ሁኔታ ነው ያጋጠመን፣ ድንገተኛ ሁኔታ ነው ያጋጠመን። በእንደዚህ ያህል ቁጥር ወደ አገር ቤት የመመለስ ስራ የራሱ ድንገተኛነት የሚወልደው ችግር አለ ይመስለኛል። አጠቃላይ ግን እስካሁን የመጣው ሂደት መንግስት ዜጎቹን ወደ አገር ቤት ለመመለስ እያደረገ ያለው ጥረት ስኬታማ ነበር ብሎ ማለት ይቻላል። እንግዲህ አንደኛው ተግዳሮት የነበረው የፎይታ ጊዜ ዘጠና ቀን ነው። በዘጠና ቀን ውስጥ ከፍተኛ ቁጥር ያለውን ዜጋ ወደ ሀገር ቤት መመለስ አይችልም አይቻልም። ሁለተኛ ወደ ሀገር ቤት ሲመጣ የዴኔ ምርመራ አለ። ለምሳሌ ከሁለት ሳምንት እስከ ሶስት ሳምንት ይወስዳል። ይህ ማለት መመለሻውን የጊዜ ሰሌዳ አንድ ሶስተኛውን ይወስዳል። ይሄ ባለበት ከፍተኛ ቁጥር ያለውን ዜጋ መመለስ ስለማይቻል የፎታ ጊዜው ይጨመር በሚል ክቡር ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ለሳኡዲ ንጉስ ደብዳቤ ልከው፣ ይህንኑ ደብዳቤ የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ ይዘው ሪያድ ነበሩ እስከ ትላንት ድረስ። ይሄ ሲሆን ስንጠባበቅ ነበር። በነገራችን ላይ ከሳምንት በፊት ተመሳሳይ የሆነ ጥያቄ በኢፌዴሪ የውጭ ጉዳይ ሚኒስቴር በኩል ለሳውዲ ቀርቧል። ይሄ ጊዜ መራዘሙ በጣም ጠቃሚ ነው፣ ትርጉም አለው ግን ብቻውን ግብ አይደለም። በዚህ ጊዜ ውስጥ ዜጎቻችን እስካሁን ያልወሰኑ እንዲወስኑ ይሰጣል። ወስነው ትኬት ገዝተው ለመምጣት እየሞከሩ ያሉ ወገኖቻችንን ለማምጣት መንግስትም ትንፋሽ ይሰጠዋል። አገር ቤት ለማቋቋም ወደ ህብረተሰቡ እንዲቀላቀሉ ለማድረግ እየተጀመረ ያለው የበለጠ ለመጠናከር እድል የሚሰጥ ነው። በአጠቃላይ ግን ይሄ የፌዴራል መንግስት የዲፕሎማሲያዊ ጥረት ውጤት ተደርጎ ሊቀመጥ ይችላል። በጣም ጥሩ አቶ መለስ። ጠለቅ ብለን እንወያያለን እነኝን ተመላሽ ዜጎችን ለማቋቋም ስለሚደረገው ጥረት። ነገር ግን እስቲ ወደ ጋዜጠኛ ስለ ሽሽብሩ ሊሂድ ና አሁን በወቅቱ በአሁኑ ሰዓት በየአውሮፕላን ጣቢያው፣ እንዲሁም እስር ቤት ስላሉት ትኬትም ቆርጠው ሊሳፈሩ ስላልቻሉት አዲስ ነገር ካለ ብታስረዳን፣ አመሰግናለሁ። ዛሬ ያለው ሁኔታ ከሰሞኑም ብዙ የተለየ አይደለም። ዛሬ ራሱ ዘገባ አለኝ እኔ ሎች በሌላ የሚሰላለት ይህንኑ እየተመለከተ ነው። በአየር መንገድ ተርሚናል ውስጥ አሁንም ወደ ሀገር መግባት ያልቻሉ ሰዎች አሉ። ሆቴል ውስጥም አሁንም ከአራት መቶ በላይ ኢትዮጵያውያን ያለፉት ሰባት እና ስምንት ቀናት እቃቸው ሌላ ቦታ ነው። ትምህርት ቤት ግቢ ውስጥ ነው። እነሱ ደግሞ አንድ ሆቴል ውስጥ ናቸው። ወደ ሀገር መግባት ያልቻሉበት ሁኔታ ነው ያለው። ሄሎ ሄሎ፣ እኔ አለሁኝ እየጠበኩ ነው እንግዲህ። እሺ ይቅርታ፣ በጣም ይቅርታ። እግረ መንገዴን በአንድ ጥያቄ ላቅርብ። ሰዎቹ እስከሚገኙ ድረስ እስከሚገኙ ድረስ ላምብ ብሎት ሽመልስ በለጠ ይባላሉ። ስለ ዘላቂ መፍትሄ ነው የሚጠይቁት። የኢትዮጵያ መንግስት አሁን በደፈናው ኑ ብቻ እያለ ነው እንጂ መልሶ በዘለቄታው የማቋቋም ጉዳይ ላይ ያን ያህል የታሰበበት አይመስለኝም። በቅርቡ በስራ ጉዳይ በአዲስ አበባና ዙሪያ በሚገኙ ከተሞች መናኸሪያ ተዘዋውሬ ነበር። በሁሉም መናኸሪያዎች ተመላሾች ከቦሌ ኤርፖርት እየተቀበሉ ወደ መጡበት ክልልና አገራቸው የመሸኘት ስራ በተቀናጀ መልኩ ሲሰራ በማየቴ ደስ የሚል ሲሆን፣ ተመላሾች ፊት ላይ ግን በርካታ ጭንቀቶች አይተናል። ይኸውም ቀጣይ እጣዬ ምን ሊሆን ይችላል፣ የባሰ ችግር ውስጥ ልገባ ነው ከማለት የመነጨ ይመስለኛል። የሚያሳዝን ነው። የመንግሥት ሠራተኞች ሳይቀሩ ነው ወደ አረብ አገር ሲሄዱ የነበሩት እኔ ከምሠራበት ከሀረሪ ክልል መንግስት መስሪያ ቤት ከሶስት በላይ ስራ ጥለው መሄዳቸውን አውቃለሁ። እነዚህ ዜጎች ወደ ቀድሞ ስራቸው እንዲመለሱ ቢደረግ ነው የሚሉት። ብዙ ነገር ነው የሚያነሱት። ሴቶች እህቶቻችን ደግሞ ከተመለሱ በኋላ ብዙ ጊዜ እንዳየነው በሴተኛ አዳሪነት የሚሳተፉ አለዛም ደግሞ ተመልሰው በባህር የሚኮበልሉ ነው የሚሆኑት ነው የሚሉትና ስለ መልሶ ማቋቋም ምን ይሉናል አቶ መለስ? አቶ ሽመልስ አመሰግናም። ጥሩ ጥሩ ነገሮች ናቸው ያነሳቸው። አንደኛ ወገኖቻችን ወደ ሀገራቸው ሲመጡ ምናልባት ከለመዱበት ከቆዩበት አካባቢ ነው የሚመጡት። ከዛ ውጭ በተለያየ መንገድ ወደ ሳውዲ አረቢያ ሲሄዱ የራሳቸውንም ህይወት የመለወጥ የቤተሰባቸውንም ህይወት የመለወጥ ፍላጎት አላቸው። ወይዘሮ ትዝታንች እንደምታውቂው አንድ ኢትዮጵያዊ ትንሽ የተሻለ ህይወት መኖር ጀመረ ሲባል ከራሱ ይልቅ ለሌሎች ወንድሞቹ እህቶቹ ነው የሚኖረው። ይሄ የሁላችንም ባህል ናዋቀጣለን በድንገት በእንደዚህ ሁኔታ ተመለሱ ሲባሉ አንዳንዶቹ ደሞዛቸውን ያልተቀበሉ ናቸው። አንዳንዶቹ ከሄዱ አጭር ጊዜ የሆናቸው ከዚህ ለመሄድ ያወጡትን ገንዘብ እንኳን መመለስ የማይችሉ ናቸው እና በደንብ ሲል አቶ ሽመልስ የገለጸው አይነት ስሜት ቢፈጠር መረዳት ያስፈልጋል። ተገቢ ስሜት ይመስለኛል። ይህ ማለት ግን ሁሉም ሳውዲ የሄደ ሰው የተደላደለ ሁኔታ አለው ማለት አይደለም። አቶ መለስ ንግግራቸውን አልጨረሱም። ነገ ከትዝታና ከሌሎቹ እንግዶች ጋር ይመለሳሉ። እንድታዳምጡ ከወዲሁ እንጋብዛለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ተከታዩ ቅንብር ነው የምናልፈው። አፍሪቃ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የአየር ንብረት ለውጥ ተወዳጁን የኢትዮጵያ የቡና ምርትን ሊጎዳ እንደሚችል ታወቀ፣ ተራራን ቆፍሮ የማልማት ጥረት ያስገኘው ውጤት፣ ኤርትራ ከመገለል እየወጣች ይመስላል ተባለ፣ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኤንፒአር በሚል አጽሮት የሚታወቀው ዋና መስሪያ ቤቱ ዋሽንግተን ዲሲ የሆነው ብሔራዊ የህዝብ ሬዲዮ ድረገጽ በአየር ንብረት ለውጥ ምክንያት የኢትዮጵያ ቡና ምርት ሊጎዳ እንደሚችል ገልጿል። የቡና ምርት ከጠቅላላ የአገሪቱ ሕዝብ 15 ከመቶ ለሚሆነው ገቢ ያስገኛል። ኢትዮጵያ ለዓለም አረቢካ ቡና አበርክታለች። አገሪቱ በአሁኑ ወቅት ከመላው አፍሪካ ትልቋ የአረቢካ ቡና አቅራቢ ነች። ቡና የአገሪቱ ኢኮኖሚ ጀርባ አጥንት ነው ይላል ጽሁፉም። ይሁንና የአየር ለውጥ ውጤት የሆነው ከፍተኛ ሙቀትና የዝናብ እጥረት አገሪቱ ይህን ተወዳጅ የሆነውን ቅርስ ለማምረት የሚኖራት ብቃት ሊጎዳ እንደሚችል የኤንፒአር ድረገጽ አውስቷል። በአንዳንድ የኢትዮጵያ ክፍሎች እንደ አውሮፓን አቆጣጠር ከ1970 ዓ ም አንስቶ የክረምትና የበልግ ወራት ዝናብ በ15ና በ20 ከመቶ ቀንሷል። በኢትዮጵያ የሚዘንበው የዝናብ መጠን እንደ አውሮፓውያን አቆጣጠር ከ1950 ዓ ም ጀምሮ ወደ 40 ኢንች በሚሆን ቀንሷል። የድርቅ መደጋገም ከቅርብ ጊዜያት ወዲህ እየጨመረ ሄዷል ሲል የኤንፒያር ድረ ገጽ ላይ የወጣው ጽሑፍ ጠቅሷል። ኔቸር ፕላንትስ የተባለው ስለ ሳይንሳዊ ጥናቶች ጽሑፍ የሚያቀርበው መጽሔት ላይ በወጣው አዲስ ጥናት መሠረት ኢትዮጵያ እስከ ያዝነው ምዕተ ዓመት ማብቂያ ባለው ጊዜ ውስጥ በ83 ዓመታት ውስጥ ማለት ነው። ቡና የምታመርትባቸው አካባቢዎች ከ39 እስከ 59 ከመቶ ሊቀንሱ ይችላሉ። በርካታ ኢትዮጵያውያን ቡና አምራቾች የሚያገኟቸው ምርቶች እየቀነሱ መሄዳቸውን ነግረውኛል ሲሉ ጥናቱን ካቀረቡት ሰዎች አንዱ የሳይንስ ጠቢብ አሮን ደቪዝ መግለጻቸውን ዘገባው ስቷል። አዲሱን ጥናት ያወጡት ሳይንቲስቶች በመጪዎቹ አስርተ ዓመታት ውስጥ የትኞቹ የኢትዮጵያ ክፍሎች ለቡና ምርት የተሻሉ እንደሚሆኑ ለማወቅ የሳተላይት ምስሎችንና የአየር ንብረት ተምሳሌቶችን ተጠቅመዋል። ከዚያም የተመራማሪዎቹ ቡድን የጥናቱን ውጤት ከመሬቱ ጋር በማገናኘት እውነታውን ለማጤን እንደሞከረ ደብስ ጠቁመዋል። አቻምና ማዕከላዊ ኢትዮጵያ ላይ በነበሩበት ወቅት የድርቁን አንድምታ በተግባር ማየታቸውን ገልጸዋል። እዛ በደረስንበት ወቅት በብዙ መቶ ሄክታሮች የሚቆጠሩ ቡና ይመረትባቸው የነበሩት መሬቶች በሙሉ ሞተዋል። ይህ ሐረር አካባቢ የነበረው ቡና አምራች ቦታም እንደ አውሮፓ አቆጣጠር ከ1910 ዓ ም አንስቶ ከፍተኛ ብዛት ያለው የቡና ምርት ይገኝበት ነበር። አሁን ግን የመጨረሻው ደረጃ ላይ ደረሰ ማለት ነው ማለታቸውን ኤምፒአር ድረገጽ ላይ የወጣው ጽሑፍ ጠቁመዋል። ይሁንና ቡና አምራቾች በመጪዎቹ አስርተ ዓመታት ጊዜ ውስጥ የቡና እርሻቸውን ወደ ሌላ ተስማሚ ቦታ በማዛወር የተሻለ ምርት ለማግኘት እንደሚችሉ አዲሱ ጥናት ማመልከቱን ኤንፒአር ድረገጽ ላይ የወጣው ጽሁፍ አውስቷል። ጥናቱ በገለጸው መሰረት ቡና አምራቾች የቡና እርሻቸውን ወደ ከፍታማ ቦታዎች በማዛወር አስፈላጊውን የመስኖ ዘዴና የቡና እርሻቸውን እርጥበት የመጠበቅ ዘዴ ከተጠቀሙ የአየር ንብረት ለውጥ ቢኖርም እንኳን ቡና የሚመረትባቸው ቦታዎች ሊስፋፉ ይችላሉ ሲል ኤንፒአር ድረገጽ ላይ የወጣው ጽሁፍ አስነብቧል። ዘ ጋርዲያን ድረገጽ ላይ የወጣው ጽሁፍ ደግሞ ኢትዮጵያ በድርቅ እየተሰቃየች መሆኗን ይገልጻል። ሆኖም በትግራይ ክልል በምትገኘው ገርገራ ውሃ መኖሩንም ያመለክታል። ይህም ለ20 ዓመታት ያህል ተራራን ቆፍሮ ለማልማት የተደረገው ጥረት ውጤት ነው ይላል። ተራሮችን ቆፍሮ የማልማት ሥራ ከባድ አድካሚና ውስብስብ ቢሆንም በከባድ ጥረት የተገኘው ውጤት ሁለት ቁልፍ ትምህርቶች ተገኝተውበታል። አንደኛው በደረቅ አካባቢዎች መሬትን መልሶ የማልማት ተግባር ከውሃው አያያዝ ጋር የተሳሰረ መሆኑን፣ ሁለተኛው ደግሞ መሬትን መልሶ የማልማት ጥረት የአካባቢው ሕዝብ ኑሮን እንደሚያሻሽል እናም አካባቢውን ለቀው ይወጡ ለነበሩት ወጣቶች የሥራ ዕድል የሚፈጥር መሆኑን ነው ሲል ዘጋርዲያን ድረገጽ ዘገባ አስረድቷል። ከአንድ ወር በፊት በአካባቢው የአየር ለውጥ ሊቋቋም የሚችል ብሔራዊ የእርሻ ደን መድረክ ለመመስረት የመግባባት ሰነድ በተፈረመበት ወቅት የመንግሥት ባለሥልጣኖች ተራሮችን በመቆፈር የተከናወነውን የማልማት ሥራን ተመልክተዋል። ከአርባ በላይ የሚሆኑ ዕቁ ሰዎች በቦታው ተገኝተዋል። የኤምባሲዎች ተወካዮች፣ ኦክስፋምንና ፋርም አፍሪካን የመሳሰሉት የረድኤት አገልግሎቶች፣ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ተወካዮችም በቦታው መገኘታቸውን ዘጋርዲያን ጋዜጣ ድረገጽ ጠቅሷል። በምስራቅ የትግራይ ቀጠና በሚገኘው አጽቢ ወንበርታ ወረዳ ሀየሎም ቀበሌ ላይ ያለ የገርገራ የውሃ አከፋፈል 1382 ሄክታር መሬትን ይሸፍናል። የኢትዮጵያ የእርሻና የተፈጥሮ ሀብት ሚኒስትር ዶክተር ኢያሱ አብርሃ በተገኘው ውጤት እጅግ ተመስጠው ይህን ቦታ አውቀዋለሁ። ባዶ የቀረ አካባቢ ነበር። እጅግ በጣም የሚያስገርም ነው ሲሉ በስሜት መናገራቸውን የጋርዲያን ድረገጽ ላይ የወጣው ጽሁፍ ጠቁሟል። ተራሮችን ቆፍሮ የማልማቱን ሐሳብ ያፈለቀው የአካባቢው ህዝብ ነው። ከዚያም የአየርላንድ የረድኤት ድርጅት ሄዶ የማልማቱን ስራ በማራመድ ስለረዳን ለአካባቢውና ለዓለም ተምሳሌት ሆነናል። አካባቢው እንዴት እንደተለወጠ ተለወጠ በአይንህ የምታየው ነገር ነው። መሬቱ በአዲስ መልክ ታድሶ በመልማቱ ጉድጓድ ቆፍረን ውሃ ማግኘት እንችላለን። ከዝናብ የተጠራቀመ ሳይሆን ከከርሰ ምድር የሚወጣ ውሃ ነው። አሁን በቤቶቻችን ቴሌቪዥን አለን። መሬት ላይ ነበር የምንተኛው አሁን ግን አልጋ ላይ እየተኛን ነው ሲሉ የአካባቢው አስተዳዳሪ ሀብቶም ወሮታ ማስረዳታቸውን ጋርዲያን ድረገጽ ጠቁሟል። በመልሶ ማልማቱ ጥረት ምክንያት 1700 ከሚሆኑት ወጣት ልጆቻችን 506 የሥራ ዕድል አግኝተዋል ሲሉ ጹሩ እየተባሉ የቀበሌ መሪ መናገራቸውን ድረገጹ ጠቁመዋል። ፎረን ፖሊሲ የተባለው ድረገጽ ደግሞ ባለፈው ሐምሌ ወር ኤርትራ ስለተካሄደው ጉባኤ ገልጾ የአፍሪካ ባህታዊ አገዛዝ የሚል መጠሪያ የተሰጠው በአንድ ፓርቲ የሚመራ አምባገነን መንግሥት እንደገና እየታደሰ ይመስላል ይላል። አስመራ ከተማ ውስጥ የምሁራን ጉባኤ ሲካሄድ በዐሥራ አምስት ዓመታት ውስጥ የመጀመሪያው ነው ይላል ጽሑፉ። በአስከፊ ጭቆናው የሚታወቀው መንግሥት ባለባት ሀገር ከሴቶች መብት አንስቶ እስከ ውጪ ፖሊሲ ድረስ በሚሄዱ ርዕሶች ላይ አንጻራዊ በሆነ ነጻነት ለማካሄድ በመቻላቸው ምሁራኑ ተገርመዋል ሲል ፎረም ፖሊሲ ድረ ገጽ ጠቅሷል። ከኤርትራ ቀይ ባህር ሰባ ማይሎች ርቃ በምትገኘው የመን ላይ እየተካሄደ ያለው ጦርነት የኤርትራን ተፈላጊነት እያመላከተ ነው። የፋርስ ባሕረ ሰላጤ አገሮች በኤርትራ የባሕር ጠረፎች ወታደራዊ ሰፈር ለማግኘት ሲሉ ወደ ኤርትራ አሻግረው እያዩ መሆናቸውን ድረገጹ ገልጿል። ለምሳሌ የተባበሩት አረብ መሬቶች ካቻምን አንስቶ የአሰብ ወደብን እየተከራየችና እዛው ወታደራዊ ሰፈር እየገነባች መሆኗን። በሌላ በኩል ደግሞ አራት መቶ የሚሆኑ የኤርትራ ወታደሮች የመን ካለው በሳኡዲ አረቢያ በሚመራው ጥምረት ስር የሆኑ አራት መቶ የኤርትራ ወታደሮች እየተዋጉ መሆናቸውን ኤርትራ ላበረከተችው አገልግሎት ገንዘብና ነዳጅ ዘይት እንደምታገኝ ተገልጿል ሲል የፎሬን ፖሊሲ ድረገጽ ጠቅሷል። በሌላ በኩል ደግሞ የፍልሰቱ ቀውስ የአውሮፓ ህብረት ከኤርትራ ጋር በአዲስ መልክ እንዲቀራረብ ምክንያት ሆኗል። ኤርትራ እንደ አውሮፓ አቆጣጠር ከ2014 እስከ 2016 ዓ ም በነበረው ጊዜ ወቅት ከኤርትራ ወደ አውሮፓ የሚሰደዱ ሰዎች ቁጥር ከመላ አፍሪካ የበዛ ነበር። ስደተኞች ወደ አውሮፓ እንዳይጎርፉ ለማድረግ ሲል የአውሮፓ ህብረት 200 ሚሊዮን ዩሮ እርዳታ ለኤርትራ ለመስጠት ቃል ገብቷል። ሰዎችን በህገወጥ መንገድ የማሸጋገሩን ተግባር ለማቆም ሲባል የሀገሪቱ የፍርድ ስርዓትና የጸጥታ ኃይሎችን ለማሰልጠንም ቃል ገብቷል። ነፍስ ወከፍ የአውሮፓ ሀገሮችና የሰብአዊ መብት አገልግሎቶችም ከኤርትራ ጋር ግንኙነት ለማድረግ እየሞከሩ ናቸው። ጀርመን የቴክኒካዊ ረድኤት መርሃ ግብሯን ቀጥላለች። የብሪታንያ የዓለም አቀፍ ልማት ድርጅት አስመራ ላይ መስሪያ ቤት ለመክፈት አቅዷል። ወደ ኤርትራ የማይሄዱ የነበሩት የዩናይትድ ስቴትስ ባለሥልጣኖች ሀገሪቱን መጎብኘት ጀምረዋል ሲል ፎሬን ፖሊሲ የተባለው ድረገጽ አውስቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮቻችን፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አዳነችን አመሰግናለሁ። አሁን የባለሙያ ትንታኔ በዩናይትድ ስቴትስ ነክ ወቅታዊ ርዕሶች ዙሪያ ተከልሶ በተሰናዳው የጉዞ እገዳ ፕሬዚዳንታዊ ማዘዣ ላይ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የሰጠው ውሳኔ። እሺ ተከታዩ ይህ ትንታኔ ማለት ነው። ያንተን ውስጥ ያስተዋውቀን። አመሰግናለሁ አዲሱ። ሲያነጋግርና ሲያወዛግብ በቆየው ቀደም ብለን ጠቆም ለማድረግ እንደሞከር ነው ከስድስት የሚበዙት የእስልምና እምነት ተከታዮች ከሆኑባቸው ሀገሮች የሚመጡ ተጓዦች ላይ የጉዞ እግድ በሚጥለውና ና ተከልሶን በተሰናዳው ነገር ግን የተለያዩ የዩናይትስቴትስ ግዛቶችና የፌዴራል ፍርድ ቤቶች ተፈጻሚነቱን ባገዱት ፕሬዚዳንታዊ ማዘዣ ላይ ባለፈው ሰኞ የዩናይት ስቴትስ ጠቅላይ ፍርድ ቤት የሰጠውን ውሳኔ ይዘትና አንድምታ ነው የሚመለከተው። ቀደም ሲል ማስተዋውቀናል እና ለትንታኔው የህግ አዋቂ ጋብዛሃል። እንግዲህን አስተዋውቀንና ወደ ዝግጅቱ መስለጥ ይችላለን። አመሰግናለሁ አዲሱ። ብዙ ምንገፋ አይመስለኝም ዝግጅቱ አየሩ የአየር ሰዓቱ አነስ ያለ ስለሆነ ሙያ ትንታኔውን የሚሰጡን እንግዳዬ የሚጌታቸው ይባላሉ። በካሊፎርኒያ ክፍለ ግዛት በሳንሆዜ የአሜሪካ የህግ ጠበቆች ማህበር የሳንታ ክላራ ቫሊ ሊቀመንበር ናቸው ነው የዩናይትድ ስቴትስ ጠቅላይ ፍርድ ቤት ፕሬዚዳንት ዶናልድ ትራምፕ የእስልምና እምነት ተከታዮች ከሚበዙባቸው ስድስት ሀገሮች የሚመጡ ወይም የሚጓዙን ወይም ከነኚህ ሀገሮች ጋር ግንኙነት ያላቸውን ግለሰቦች ጉዞ የሚያገድ ትዕዛዝን በሜሪላንድና በሀዋይ ግዛቶች ተግባራዊ እንዳይሆን ካገዱት በኋላ ጠቅላይ ፍርድ ቤቱ ባለፈው ሰኞ ብይን አሳልፈዋል። በአንድ በኩል ፕሬዚዳንቱ የፈለጉትን ሰጥቷቸዋል፣ በሌላ በኩል ደግሞ ነፍጓቸዋል የሚል ነውና እስኪ አጠቃላይ መንፈሱን ከመረዳት እንጀምር። በጣም ጥሩ ጥሩ አድርገህ ነው የገለጽከው። የመጀመሪያውንም የአፈጻጸም ትእዛዝ በጃንዎቹ አካባቢ ላይ ፕሬዚደንቱ አውጥተው ነበር። ከዛ እንደገና በዛ ላይ ያው የተነሳውን ነገር ሁላችንም በየአውሮፕላን ጣቢያዎች ውስጥ የነበረውን የተመሰቃቀለ ሁኔታ ለአፈጻጸም እንዴት የችግር እንደነበር የተለያዩ ሰዎች ብዙ ችግር እንደደረሰባቸው፣ ለመግባትም ማን መግባት እንዳለበት፣ ማን መግባት እንደሌለበት እንኳን እስከሚያዳግት ድረስ የተፈጠረውን ነገር ሁላችንም ቀምሰነዋል። ከዛ በኋላ እንደገና አሻሽለው ያቀረቡትንም ቅድም አንተ እንደተናገርከው በሜሪላንድና በሀዋይ የሚገኙት ይግባኝ ሰሚ ፍርድ ቤቶች የተለያየ አይነት እገዳ በማድረግ ጉዳዩን ተግባራዊ እንዳይሆን አድርገው ነበር። ከዛ መካከል በይግባኝ ላይ ወደ ናይን ሰርክት የመጣው አንደኛው ፈርጅ የያዘው ራሱ የተወሰነውን ከልክሎ የተወሰነውን ደግሞ ለምሳሌ አንዳንድ ሰዎች ወደዚህ ሀገር እንዲገቡ በጥብቅ አይነት ጥያቄዎችንም ቢሆን ማጣራት ማንነታቸውንም የማጣራት ሂደቱ እንዲቀጥል በማለት ራሱ የናይን ሰርኪት የግባይን ሰሚ ፍርድ ቤት ያስተላለፈው ነገር ነበር። ለማንኛውም ከሀዋይም የተነሳውን ከሜሪላንድም የተነሳውን ከ ማለትም በናይን ሰርኪትም በፎር ሰርኪትም ያለውን ነገር አንድ ላይ ጠቀለለ እና ጠቅላዩ ፍርድ ቤት ይህንን ጉዳይ እናደምጠዋለን፣ በዚህ ጉዳይ ላይ ውሳኔ እንወስናለን በሚቀጥለው ጥቅምት ወር ላይ በሚሆን ችሎት ከተለያየ አቅጣጫ እናየዋለን ብሎ ያንን ጉዳይ ተቀበለው። ነነገር ግን ይህንን እስከምናየውና በአጠቃላይ እስከምንወስን ድረስ በከፊል ማለትም ማንም ሰው አይግባ የሚለውን ነገር ማለትም የዶናልድ ትራምፕ አስተዳደር የሚፈልገውን ይህንን ውድቅ እናደርገዋለን። ከአሜሪካን አገር ጋራ የተወሰነ አይነት ወይንም የቤተሰባዊ ወይንም እንደገና ከተቋማት ጋር ጥብቅ የሆነ ግንኙነት ባለው ሁኔታ ከነኚህ ከስድስት አገሮች ውስጥ የሚመጡ ሰዎች ወይንም አስቀድሞ ቪዛ ካላቸው ወይንም የሚመጡበት ምክንያት ካላቸው እነኚህ ሰዎች አሁንም እንዲመጡ ነገሩ ክፍት እንዲሆን እናዛለን። ነገር ግን ከአሜሪካን ሀገር ጋር ምንም አይነት ግንኙነት የሌላቸው የቤተሰብም ሆነ የተቋምም ሆነ ዝም ብለው ወይንም ለቱሪዝም ወይንም በተለያየ አይነት ሁኔታ እዚህ ሀገር ለመምጣት የሚፈልጉ ከነኚህ ስድስት ሀገሮች የሆኑ ሰዎች ግን እነኚህ ሰዎች እንዲታገዱ፣ ይሄ በእነኚህ ሰዎች ላይ እገዳው እንዲጸና እንወስናለን። ይህም እገዳ የሚጸናው ለዘጠና ቀን ነው። ያው የዶናልድ ትራምፕ ማስተዳደሩ የጠየቁት ለዘጠና ቀን ነው ለዘጠና ቀን ነው። እንደገና ደግሞ ለመቶ ሀያ ቀናትም ደግሞ የስደተኞች ወይንም ሬፊውጂ የተባሉት በዛ ውስጥ የሚመደቡት ሰዎች እነኚህ ሰዎች ከዚህ ከሰኔ ሀያ ስድስት ሁለት ሺ አስራ ሰባት አመት በኋላ አዳዲስ የሆኑ ከአሜሪካን ሀገር ጋር ግንኙነት የሌላቸው ከሆነ መግባት አይችሉም። ከአሜሪካን ሀገር ግንኙነት ግን ያላቸው ከሆነ እነኝን ሰዎች አይመለከትም የሚል ይሄኛውም በኩል ትንሽ እሺ ድል አድርጌያለሁ የሚል በአብዛኛው ደግሞ የሚያስችል አይነት ብይን አቅርቧል ይሄም እንግዲህ የሚሆነው እስከ ጥቅምት ወር ድረስ ነው መልካም፣ ይህ እንደገለጹት በሁለት ገጾች በሁለት ምዕራፎች የሚታይ ብይን ነው ጠቅላይ ፍርድ ቤቱ ያሳለፈው። አንዳንድ ነጥቦችን ፈታ ፈታ አድርገን ከመመልከታችን በፊት ይሄ በጠቅላይ ፍርድ ቤቱ ከአሜሪካ ጋር ግንኙነት ያላቸው የተሳሰረ ያላቸውን እስኪ እንመልከት። በተለይ በስደተኞች ጉዳይ ስናነሳ ካሉበት ሀገራቸው በተለያዩ ምክንያት ለመፍለስ የተገደዱ ሰዎች ናቸው ና ምን አይነት ግንኙነት እንዲኖራቸው ነው የሚጠበቀው በእነኚህ መቶ ሀያ ቀናት እገዳ እንዳይጣልባቸው ወይንም ደግሞ ጉዞአቸው እንዳይስተጓጎል ምን አይነት ግንኙነት ነው አለን ብለው መፍጠር ያለባቸው? ጥሩ ጥያቄ ነው። እንግዲህ አንደኛ የምናወራቸው እነማን ናቸው? ይሄ ማንን ይመለከታል? የሚለውን አስቀድመንኝ ይሄ እገዳ የሚመለከተው ከኢራን፣ ከሊቢያ፣ ከሶማሊያ፣ ከሱዳን፣ ከሶሪያና ከየመን ከነኚህ ሀገሮች የሚመጡ ሰዎችን ነው። ሁለተኛ ነገር በአብዛኛው እንግዲህ ለዚህ ላለፉት ሀያ አመታት ውስጥ እንዳየሁት ሰዎች ወደ አሜሪካን ሀገር በስደተኛ ደረጃ ሲመጡ አፍዴቪት ኦፍ ሪሌሽንሽፕ ወይንም ለምሳሌ ከአሜሪካን ከማን ጋር ትዛመዳለህ ለማን ከማን ይዛመዳል ወይንም ዘመድ ማን አለህ የሚል የሚሞላ ቅጽ አለ። እንደገና ይሄ እንደዚህ አይነት ቅጽ ብቻ ደግሞ ሳይሆን ስደተኞችን ወደ አሜሪካን ሀገር አምጥተው እንደገና የሚያሰማሯቸው የሚያሰፍሯቸው ድርጅቶች አሉ። እነኚህ ድርጅቶች ጋራ እና ከእነኚህ ግለሰቦች ጋራ ማንኛውንም አይነት ግንኙነት ያለው ከሆነ ይሄ ሕግ አይመለከተውም ይላል። እንግዲህ ይሄንን ስል አፈጻጸም ላይ ነው። በአብዛኛው ነገሮች ችግርም የሚመጣው ወይንም እንትን የሚመጣው አሁን ፍርድ ቤቱ፣ ጠቅላይ ፍርድ ቤቱ እንደ ምሳሌ አድርጎ የጠቀሰው ሀዋይ ላይ የከሰሱት ሰው ወይም በሀዋይ ላይ የተጠቀሱት ሀዋይ ላይ የተመሰረተ ጉዳይ ላይ ከሳሽ ሆነው የቀረቡት ሰው ይሄ እገዳ የባለቤቴን እናት ይመለከታል። የባለቤቴ እናት እዚህ መጥተው እንዳይጠይቁኝ ይሆናል ብለው በከሰሱት መሰረት ነው። እና ጠቅላይ ፍርድ ቤቱም እንዲህ አይነቱን የቤተሰብ ግንኙነት ያለው ሰው በግልጽ ከአሜሪካን ሀገር ጋር ግንኙነት ስላለው እነኝህን አንመለከትም ብሎ እንደ ምሳሌ አድርጎ እንደውም ይህንን ጉዳይ ጠቅሶታል። መልካም እንግዲህ ቤተሰብ፣ ዝምድና የሚመጡበት የሚያርፉበት ሰው ያላቸው ሰዎች ሌሎች መመዘኛዎችን ካሟሉ በስደት የሚመጡበት ሁኔታ ቀድሞውኑ ተቀባይነት ካገኘ ይሄ እገዳ አይከለክላቸውም እና ተቀባይነት ይኖረዋል። መምጣት መጓዝ ይችላሉ ማለት ነው የሚያስረዳሉ፣ ያስረዳሉ። ታዲያ ቃለ ምልልሶ አልተቋጨም። ቀሪውን በመጪው ሳምንት እናቀርባለን። ሰዓታችን አልበቃም። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። እስላማዊ መንግሥት ነኝ ሲል ራሱን የሚጠራው ጽንፈኛ ቡድን አይሲስ ኢራቅ ከተማ ሞሱል ውስጥ የሚገኘውን ታሪካዊ የአልኑሪ መስጊድ አውድሟል። የጽንፈኛው ቡድን መሪ አቡበከር አልባግዳዲ እንደ አውሮፓውያን ዘመን አቆጣጠር በ2014 ዓመተ ምሕረት ላይ አሸባሪው ቡድን ሞስልን ከተቆጣጠረ በኋላ እስላማዊ መንግሥት የተባለውን ቡድን መቋቋም ያወጀው በዚያ መስጊድ ውስጥ እንደነበር ይታወሳል ይልና የታላቁ አልኑሪ መስጊድ መውደም አይሲስ ምን ያህል ችግር ውስጥ እንዳለና እንደ ተገለለ የሚያሳይ ተጨማሪ ማስረጃ ነው ሲሉ የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት ቃል አቀባይ ሄዘር ኖሬት የተናገሩትን ጠቅሶ ርዕሰ አንቀጹ ሐተታውን ይቀጥላል። ይህን በሞሱል ሕዝብ ላይ የተፈጸመ ወንጀል አጠንክረን እናወግዛለን። አይሲስ ለኢራቅ ማንነት፣ ለባህሏም ሆነ ለሃይማኖቷ ከበሬታም ሆነ ደንታ የሌለው መሆኑን ያረጋግጣል። ሲሉም አክለዋል። ቃል አቀባይዋ ስምንት መቶ ዓመታት ግድም ዕድሜ ያለው የአልኑሪ መስጊድ ለሞሱል ነዋሪዎች እምነትና አንድነት አይነተኛ መለያ ሆኖ ቆይቷል። አይሲስ ይህን በቦምብ ያጋየውን ታሪካዊ መስጊድ ወንጀለኛውን የፍጅት ዘመቻ ያስገድዶ መድፈርና ኋላ ቀሩን የባሪያ ፍንገላ ሥርዓት ማካሄድ ትክክለኛ መሆኑን በይፋ ለማሳመን ተጠቅሞበታል ብሏል። ርዕስ አንቀጹ በመቀጠልም የመስጊዱና በውስጡ የነበሩ ጥንታዊ ቅርሶች መውደም ሞሱል በሚገኙ የኢራቅ ዜጎች ላይ ብቻ ሳይሆን ቅርሱን በሚጋራው በመላው ዓለም ሕዝብ ላይ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ቃል አቀባይ ሄዘር ኖሬት ተናግረዋል በኅብረ ብሔር ጦሩ የሚታገዙት የኢራቅ መንግሥት የጸጥታ ኃይሎች በአንድ ወቅት አይሲስ ይቈጣጠረው ከነበረው ሰፊ ግዛት ሰባ በመቶውን አስለቅቀዋል ሁለት ሚሊዮን ሰባት መቶ ሺህ ኢራቃውያንንም ከአይሲስ አረመንያዊ አገዛዝ ነጻ አውጥተዋል። ዩናይትድ ስቴትስና ሸሪኮቿም በአይሲስ ላይ የተጀመረውን ዘመቻ በማፋፋም መሪዎቹን ከጦር ሜዳ በማስወገድና ለመዋጋት የሚረዳውን የሀብትና ሌላም ምንጭ በማድረግ እየረዱ ናቸው ይልና የቪኦኤ እርሳ አንቀጽ ሐተታውን ሲያጠቃልል ዩናይትድ ስቴትስ ኢራቅ አይሲስን ከመላው ግዛቷ ለማስወጣትና ዳግም አለመመለሱን ለማረጋገጥ በምታደርገው ጥረት ማገዟን በቁርጠኝነት ትቀጥላለች። ዩናይትድ ስቴትስና ዓለም አቀፉ ጥምረት ከኢራቅ መንግሥትና ሕዝብ ጎን በመቆም የሕዝቡ መጻኢ ዕድል የሰላምና የብልጽግና እንዲሆን መርዳታቸውን ይቀጥላሉ ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና 22 ሜትር ባንዶች በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ ያስተናገድ ናችሁ። አሉላ ከበደና አዲስ አበበ ነን። አቀናባሪያችን ብርሃን ኃይሉ እንዲሁም ፋሲል ገበየሁ ናቸው። ከሌሎች ባልደረቦቻችን ጋር በመሆን እንሰናበታለን። ነገ ቅዳሜ ከምሽቱ ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህናደሩ ደህናደሩ അപ്പോൾ ഇന്ത്യ തൊട്ടത്തുള്ള ആധാരം പ്രതിന്തോ കണ്ടിട്ടുള്ള പതിൻ്റെ